Bismillahi biye besmu lebrere. Arabin yan bacabla hulun denekre. Hu bulam bela ket kemiz ganagar. Habibi, habibi, habibi. በዓሉ ኢትዮጵያ ውስጥ በብሔራዊ ደረጃ መከበር የጀመረው በ1967 ዓመተ ምህረት ነው። ዘንድሮ 41 ዓመቱ ሆነ ማለት ነው። ያኔ የተከበረው በ1967 1397ኛው ኢድ አል አድሃ ነበር። ንጉሴ አክሊሉ አንድ የእስልምና መምህር ጥቂት አጨዋውቷል። እነሆ አልሀምድሊላሂ ረብ አለሚን ውስጥ ሰላም ዋለ ረሱልላሂ صلى الله عليه وسلم ያው፣ እኔ ካልድ ዩስፕ ያው፣ ሰፈር አካባቢ ነው ያለሁት ያው ያሳሰሩ መቼም እንግዲህ ያው በትምህርቱ በሙሉ በእውቀቱ ብሉ አዎ መቼም ያው ይሄ ሼክ የሚባለው ያው ዝም ብለ ሰዎች ያው ክብር የሚሰጥ ነው እንጂ መቼም የሚያከብረው ያው እውቀቱና ትምህርቱ ወይም ሃይማኖቱ ያው እርስ በርስ መከባበር ስላለ ትንሽ የሃይማኖት አባቶች ያው ይከበራሉ፣ በትልቅ ደረጃ ይታያሉ። ያው ከዛ አንጻር አልሐምዱሊላህ እኔ ያው ከልጅነትም ጀምሬ እስካሁን ትምህርት ላይ ነው ያለሁት። ራሴም ትምህርት ላይ ነው ያስተምራለሁ ሰዎች ነው። አልሐምዱልላህ በእድሜ ደረጃ ወደ አርባ ሶስት ምናምን እድሜ እንደዛ ገደማ ይደርሳል። የተወለድኩት ያው ገጠር ነው። ሆኖ ግን ያው እንደ ታሪክ እስከ አርባ ሶስት ምናምን ይሆናል እድሜ። ይሄ እንግዲህ ካስፈለገ እንደ መግቢያ ነው። አረፋ ነው እንግዲህ ዛሬ መስከረም አስራ ሶስት ቀን በዓሉ የአረፋ በዓል ነው። ምንድን ነው አረፋ የሚባል እንሰማለን። እንደው ለሁሉም ኢትዮጵያዊ እንደው ሊገባ የሚችል ቋንቋ አረፋ ምንድን ነው ታሪኩ ስንል ነው። አረፋ ማለት መቼም፣ መጀመሪያ በቋንቋ ደረጃ አረፋ ሰዎች ያው እንደሚባል እንደ የሃይማኖት ሊቃውንት እንደሚናገሩ አዳምና ሀይዋን ከሰማይ ወደ ምድር በወረደው ጊዜ እቺ አርዶር አረፋ የምትባል ቦታ አለች። ያቺ ቦታ ተገናኝተው አረፍተን አረፍት ቢሎ እርስ ርሳቸው የተዋውቁባታል አንድ ከዛ ተይዞ ነው። ሁለተኛ ያው ሀይማኖታዊ በዓል ነው በዓመት የሚከበር የሆነ ሀይማኖታዊ በዓል ነው። ሁሎችም ያው ሁላቸው የሚሰባሰቡበት አንድ ሁለተኛ ደግሞ ይሄ ሀጅ የሚባል ዋናው ትልቁ ልዩነት ሀጅ የሚባል ወደ መካ ከተማ ተኪዶ ዝያራ የሚደረግበት አለ። ከዛ ተያይዞ ነው ትልቁ ነገር። ይሄ ሃይማኖቱን ክበ የሚሰጠውና ወይም ሰዎቹ ልዩ ቦታ የሚሰጡት አንድ ይሄ ነው። ሁለተኛ ወራት እቺ ያለንበት ወር ይ ዙልሂጃ ይባላል። ዙልሂጃ ማለት ሀጅ የሚደረግበት ወር ተብሎ ነው የሚባለው። ይህ ወር በጣም የተከበረ ከሌላ ቀናቶችና ከአመቱ ካሉ ከሶስት መቶ ስልሳ ቀናቶች የረምዳን ብቻ መጨረሻ ላይ አስርት ቀናት አሉ። እነሱ ሲቀሩ እቺ አስርት ቀናት በጣም ትልቅ ስራ በሃይማኖት በዚህ በእስልምና ዙሪያ ላይ ትልቅ ኢባዳዎች የሚሰሩባት ነቢ ሙሐመድም ስለ ላሁ ሰለም በዚሽ ቀናቶች በጣም ውድ ሆኑ ቀናቶች ናቸው። ማሚ የውሚን አላሙን ሳሊሁ አፍተሉ ሚን ሀዚህ ለአያም ያኒ አሸር ዘልሂጃ ከቀናቶች ምርጥ ቀን የለም እነዚህ አስር ቀናቶችን የመሰለ የዙልሒጃ አስር ቀናቶቹ ብለው ሲናገሩ መልእክተኞቹ ባልደረቦቻቸው ጠየቋቸው። አንድ ሰው ለሃይማኖቱ ሰማዕት ቢሆንም እነዚህ ቀናቶችን የኸይር ስራዎች ቀናት አይደርስም ወይ የሚለው ሲሏቸው፣ አው ምናልባት ገንዘቡ ንብረቱን ይዞ እዛው ጦር ሜዳው ላይ ወድቆ የቀረ ከሆነ እንጂ የእነዚህን ቀናቶችን ኸይር ስራቸውን አይደርሳቸውም በማለት ተናግሯል። አንድ ይሄ ልዩነቱ ይቺ ወር ካሉ ክብር ካላቸው ወራቶች አንዱ ትልቁ ይሄ ዙልሒጃ የሚባለው ወር ከአራት ወራቶች የተከበሩ ወራቶች አሉ። ከተከበሩ ከአራት ወራቶች አሉ። ሁል ይቻ ነው። አጂ ከሊድ ዩሱፍ የዛሬውን በዓል በተመለከተ ከመጽሐፍ ቅዱስና እንዲሁም ደግሞ ከቁርአን በማገናዘብ አብርሃምንና ልጁ ይስሐቅን አንስተው ደግሞ የዛሬውን በዓል በማስመልከት ካጫወትኝ እስኪ እንደው ሼክ ካሊድ ዩሱፍ የበዓሉን አጀማመር መጀመሪያ እስኪ እንደው ያጫውቱን። ያረፋል አጀማመሩ ያው ምንድን ነው አንደኛ አርዶ የበዓሉ ይሄኛው የተጀመረበት ነቢላህ ኢብራሂም አለህ ሰላም፣ ወይም አብርሃም ያው ሰዎች እንደሚሉ እና ኢብራሂም አለህ ሰላም በዚሽ ቀን ላይ ልጃቸውን እስማኤልን ለእርድ እንዲያቀርቡ፣ መስዋዕት እንዲያደርጉ ፈጣሪ ያዛቸዋል። በዛ ጊዜ ልጃቸውን እስማኤልን ኤረድ ብሎ ሲላቸው ለአርደህ ነው ብሎ ሲላቸው፣ አዎ ኤረደኝ ብሎ አሏቸው። ለእርድ በማቀርቧቸው ጊዜ ያው ፈጣሪ በጅብሪል አማካይነት ኮርማ ያ ሙኩት ማለት ሙኩት ይዞ መጣና ያው አዳናቸው። ይሄንም በቁርአን ሲናገር አላህ ወፈደይናሁ ቢዚድን አውዚም ይላል። ትልቅ በሆነ ሙኩት አዳን ነው እስማኤልን አዳን ነው ብሎ ይላል። ይሄ እርዱ የተጀመረበት ከዛ ከኢብራሂም ጀምሮ ነው የተጀመረው። ለዚህ ነው ነቢይ መሐመድ ሰለላሁ ዐለይሂ ወሰለም እኔ የኢብራሂምን መንገድ ይከተላለሁ ኢብራሂም ሰራውን ሰራለሁ፣ እኔ ማርዳለሁ፣ እናንተም ራሱ እኔ ተከተላችሁ በማለት ነው መለሻው። ይሄ ኢዲ የተጀመረበት ነው ማለት ነው በነሱ I'm منادي ابي ابي بما دون ما قومي اديبي اديبي اديبي اديبي اديبي اديبي اديبي اديبي اديبي اديبي اديبي اديبي